የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የአሜሪካ ድምፅ የአሩ ምሽት ዝግጅታችን አሁን ጀመራል። ¶¶ ጉዳይ ኢትዮጵያ መንግስት በዶክተር ደብረ ጽዮን የሚመራው የህወሓት ቡድን የፕሪቶሪያውን ስምምነት ጥሷል ማለቱን የመንግስት ብዙሃን መገናኛዎች ዘግበዋል። ይህንና ሌሎች ሀገር ውስጥና ዓለም አቀፍ ዘገባዎች በምሽቱ ዘገባዎቻችን ተካትተዋል። አርብ መጋቢት 5 2017 ዓ ም ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን የአሜሪካ ድምፅ ዝግጅታችን ጀምሯል። አስማማየ ነው እያስተናገድኳችሁ፣ ከእናንተ ጋር ቆይታ አድርጋለሁ። ደረጀ ደስታ ለዓለም ዜናዎቹ እዚህ ይገኛል። የስቱዲዮ ቅንብሮን ደግሞ ንጉሱ ታምረ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ቀጣዮቹ 30 ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። አሁን የምናልፈው ወደ ዓለም ዜናዎች ነው። ጤና ይስጥልን በድጋሚ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ የፕሬዚደንት ባሻር አልአሳድ ከስልጣን መወገድን ተከትሎ ባለፉት ሶስት ወራት አዲስ በተቀሰቀሰው ግጭት እየታመሰች ባለችው ሀገር ሁከት እንዲቆም ተማጸኑ። የሰላማዊ ዜጎች ደህንነት እንዲጠበቅም ጥሪ አቀረቡ። የመንግስታቱ ድርጅት ልዩ መልእክተኛ ጌር ፔደርሰን ጥያቄያቸውን ያቀረቡት የዲሞክራሲ ደጋፊዎች አገሪቱን ለአስርተ ዓመታት ወደ ዘለቀው የእርስ በርስ ጦርነት ያመራው ጸረ አሳድ ተቃውሞ የተጀመረበት አስራ አራተኛው ዓመት መታሰቢያ በሆነው በዛሬው ዕለት ነበር። የለውጥ ጥያቄ ጭካኔ የተሞላበት ከፍተኛ ብጥብጥ ገጥሞታል። በዘመናችን እጅግ አሰቃቂ ወደሆነ ግጭት አምርቷል ያሉት ፔደርሰን ግጭቱ ጥልቅ የሆነውን አስከፊውን የሰው ልጅ ጭካኔ አጋልጧል ብለዋል። የሚወዷቸውን በሞት ያጡ ቤተሰቦች ሀዘን ላይ ናቸው፣ ማህበረሰቦች ተበታትነዋል፣ ሚሊዮኖች ከቀያቸው ተነቅለዋል፣ ብዙዎችም የጠፉበትን በማፈላለግ ላይ ይገኛሉ ሲሉ ፔደርሰን አክለዋል። የተባበሩት መንግስታት ድርጅት ሶሪያ ውስጥ ግጭት ከ6 ሚሊዮን በላይ ስደተኞችን ጨምሮ ወደ 12 ሚሊዮን የሚጠጉ ሰዎችን አፈናቅሏል ብለዋል። አሳድ እንደ ኤሮፓ አቆጣጠር ታህሳስ 2024 ከስልጣን ቢወገዱ ከመጋቢት 6 ጀምሮ በ ጠረፉ ክፍለ ግዛት በኩል ከተጀመረ ሁከት አገሪቱ በርካቶችን ለሞት በዳረገ ሁከት ተንጣለች። የቀድሞ ፕሬዝደንት ታማኞች ከጸጥታ ኃይሎች ጋር ባደረጉት አስከፊ ግጭት በርካታ ሲቪሎችን ጨምሮ በመቶዎች የሚቆጠሩ ሰዎች ሞተዋል። ሚሳኤል መስሪያ ግብዓት በመጫን የተጠረጠረችው ሁለተኛ የኢራን መርከብ ከቻይና ተነሳች። ከቻይና የሚሳይል ነዳጅ መስሪያ ቁልፍ ግብዓቶችን ጭናለች ተብላ በምዕራባውያን የዜና ዘገባዎች የተጠረጠረችው ሁለተኛዋ የኢራን መርከብ ወደ ኢራን እያመራች መሆኑን የቪኦኤ ልዩ የትንታኔ ዘገባ አመልክቷል። የመርከብ እንቅስቃሴ ክትትል ድረገጾች እንደሚያሳዩት የኢራን ባንዲራ የሚያውለበልበው ጃይራን የተባለው የጭነት መርከብ ከቻይና ይነሳል ተብሎ ከተጠበቀበት ጊዜ ከአንድ ወር በኋላ ዘግይቶ ባለፈው ሰኞ መነሳቱ ተጠቅሷል። በጥርና በየካቲት ወር ዘ ፋይናንሻል ታይምስ፣ ዘ ዋል ስትሪት ጆርናል እና ሲኤንኤን ባቀረቧቸው ዘገባዎች ቴህራን በሚሳይል ነዳጅ ውስጥ ጥቅም ላይ የሚውለውን 1000 ሜትሪክ ቶን ኬሚካል ለመጫን ከምትጠቀምባቸው ሁለት መርከቦች መካከል ጃይራን አንዱ መሆኑ ተጠቅሷል። ሶስቱ የዜና ምንጮች ስማቸውን ያልጠቀሱ የምዕራባውያን የስለላ ምንጮችን ጠቅሰው እንደተናገሩት የተጠቀሱት ኬሚካሎች ለኢራን 260 መካከለኛ ርቀት ሚሳይሎችን ማምረት ያስችላሉ። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ለኢራን ሚሳይል ወይም ለሌሎች የጦር መሳሪያ ፕሮግራሞች ሊጠቅሙ የሚችሉ እቃዎች፣ መሳሪያዎችና ቴክኖሎጂዎች መስፋፋትን መከላከል ላይ ማትኮሩን እና ኢራን በማዕቀብ ተጠያቂ ማድረጉን ቀጥለዋል ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ኒንግ እንደ ኤሮፓ አቆጣጠር ጥር 23 በዜና ማሰራጫዎች ስለቀረቡት ዘገባዎች በሰጡት ምላሽ ቻይና በራሷ የኤክስፖርት ቁጥጥርና በዓለም አቀፍ ግዴታዎች እንደምትገዛ ጠቅሰው እንደ ሕገ ወጥ የተናጥል ማዕቀቦች የምትቆጥራቸውን የሌሎች ሀገሮችን ተጽዕኖ እንደማትቀበል ተናግረዋል። በጂም ሪሽ እና በፒት ሪኬትስ የሚመሩ ስምንት የሪፐብሊካን ሴኔተሮች እንደ ኤሮፓ አቆጣጠር የካቲት አራት ቀን ስለ ኢራን ቻይና የኬሚካል ትብብር ደባ ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ ልከዋል። የዜና ማሰራጫዎቹ ዘገባዎች ትክክለኛ ከሆኑ ከአሜሪካ ዓለም አቀፍ አጋሮች ጋር በመተባበር አሁን ጉዞ ላይ የሚገኘውን ጭነት ጣልቃ ገብተው እንዲያስቆሙ አሳስበዋል። በመጨረሻም የቻይና ባለስልጣናት የወጣቶችን የኢንተርኔትና ማህበራዊ ሚዲያ ቆይታ ለመገደብ እያሰቡ ነው። በቻይና ያሉ ወጣቶች ኢንተርኔት ላይ ብዙ ጊዜ እንደሚያሳልፉ ቢያምኑም መንግስት የወጣቶቹን ማህበራዊ ሚዲያና ኢንተርኔት ላይ ቆይታቸውን ለመገደብ አዲስ ያቀደውን ደንብ በጥርጣሬ እንደሚመለከቱ አስታውቀዋል። በዚህ ሳምንት በቤጂንግ በተደረጉ የፖለቲካ ስብሰባዎች ላይ የቀድሞ የቅርጫት ኳስ ኮከብ ያኦ ሚንግ የወጣቶቹ የኢንተርኔት ቆይታ ጊዜ ገደብ እንዲጣልበት አሳስቧል። ሕጻናት ለእያንዳንዱ የትምህርት ሴሚስተር ለአንድ ቀን ሁሉንም ኤሌክትሮኒክስ እንዲያጠፉና ከቤት ወደ ውጭ ወጥተው እንዲቀላቀሉ ሃሳብ አቅርበዋል። ባለስልጣናት በኢንተርኔት መጫወቻዎችና ጎጂ ይዘቶች ላይ ጥብቅ ቁጥጥር እንዲደረግ ይፈልጋሉ። የኢንተርኔት ላይ የቆይታ ጊዜ ከመጠን በላይ መብዛቱ ከ18 ዓመት በታች የሆኑ ታዳጊዎችን አካላዊ ጤንነት ት የትምህርት ክትትል እየጎዳ መሆኑንም ያስጠነቅቃሉ። ቻይና በአስር ሺዎች የሚቆጠሩ ድረገጾችና የውጭ የማህበራዊ ሚዲያ መድረኮችን የከለከለች ቢሆንም ሀገሪቱ እጅግ በጣም ብዙ የኢንተርኔት ተጠቃሚዎች አላት። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የአርብ ዝግጅት ምሽት ዝግጅታችን ወደ አስማማው አየነው መልሳችኋለሁ። አድማጮቻችን እና ተመልካቾቻችን እየተከታተላችሁ ያላችሁት የአርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየ ገበያው ከኛ ጋር ቆይታለች። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። የኢትዮጵያ ውጭ ጉዳይ ሚኒስትርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በክልሉ ወቅታዊ ጉዳይ ላይ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ሰጥተዋል። በማብራሪያቸው ለፕሪቶሪያው ስምምነት መተግበር የዓለም አቀፉ ማህበረሰብ ድጋፍ መጠየቃቸውን የመንግስት ብዙሃን መገናኛዎች ዘግበዋል። በዶክተር ደብረጽዮን የሚመራው ቡድን ስምምነቱን ጥሷል መባሉም ማስተባበሉም ይታወቃል። በሌላ በኩል የአፍሪካ ሕብረት በክልሉ ባለው ውጥረት ተሳታፊ የሆኑ አካላት ራሳቸውን እንዲያቅቡና ችግሩን በውይይት እንዲፈቱም ጠይቋል። በህወሓት የፖለቲካ አጀንዳዎች መካከል በተፈጠረው ሽኩቻ እጁ እንዳለበት በአቶ ጌታቸው የተከሰሰችው ኤርትራን በበኩሏ ማስተባበያ ለክሱ ማስተባበያ ሰጥታለች። ኬኔዲ አባተ በእነዚህ ጉዳዮች ያለውን ዘገባ እንደሚከተሉ አጠናቅሮታል። የኢትዮጵያ ውጭ ጉዳይ ሚኒስትርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት በክልሉ ወቅታዊ ጉዳይ ላይ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ መስጠታቸውን ጠቅሶ የዘገበው ፋና ብሮድካስቲንግ ኮርፖሬት በውይይቱ ላይ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል ማለታቸውን ዘግቧል። በህወሓት አመራሮች መካከል አለመግባባቱ ከተካረረ ወዲህ በፌዴራል መንግስቱ በኩል እንዲህ አይነት አቋም ሲያዝ የመጀመሪያው ያለው ነው። የትግራይ ክልል ሰሞናዊው ውጥረት ከተከሰተ በኋላ በኢትዮጵያ መንግስት በኩል በአዲስ አበባ ላሉ ዲፕሎማቶች ለመጀመሪያ ጊዜ በተሰጠው በዚህ ማብራሪያ ዓለም አቀፉ ማህበረሰብ በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግም ዶክተር ጌዲዮን ጥሪ ማድረጋቸውን ከፎቶግራፎችና ከቪዲዮ ጋር የወጣው የመንግስት ብዙሀን መገናኛ ዘገባ አመልክቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳም በክልሉ ላለው ውጥረት መፈንቅለ መንግስት እያደረገ ነው ያሉትንና አንድ የህወሀት አንጃ ሲሉ የጠቀሱትን አካል ተጠያቂ በማድረግ በትናንትናው ዕለት ለጋዜጠኞች ከሰጡት መግለጫ ጋር ተመሳሳይነት ይዘት ያለው ማብራሪያ ለዲፕሎማቶች ሰዎች መስጠታቸው በዘገባው ተመልክቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በበኩላቸው ትናንት ማምሻውን ለብዙሀን መገናኛ በሰጡት መግለጫ በአሁኑ ጊዜ በትግራይ ክልል እየተካሄደ ያለው በወረዳዎችና በከተሞች ህገ መንግስትን ማስከበር እንጂ መፈንቅለ መንግስት ተብሎ እየተገለጸ ያለው ስህተት ነው ሲሉ ክሱን ተከላክለዋል። በትግራይ ክልል በአሁኑ ጊዜ አዲስ የተለየ ክስተት ሳይኖር በወሬ ብቻ ግርግር እንደተፈጠረ እየተገለጸ ነው ያለው ሲሉም ተናግረዋል። በሌላ በኩል የአፍሪካ ህብረት በህወሀት ውስጥ የተፈጠረውን ሁኔታ በጥልቅ ስጋት በቅርበት እየተከታተለ መሆኑን ባወጣው መግለጫ አስታውቋል። ህብረቱ በመግለጫው በአሁኑ ወቅት እየታዩ ካሉት ሁኔታዎች በመነሳት ባለመግባባት ውስጥ ያሉት ወገኖች በህወሀትና በኢትዮጵያ መንግስት መካከል ፕሪቶሪያ ላይ በተፈረመው ግጭቶችን በዘላቂነት የማቆም ስምምነት የተካተቱትን ግዴታዎች እንዲያከብሩ እናበረታታለን ብሏል። ስምምነቱን ማክበር በብዙ ፈተናዎች የተገኘው ሰላም እንዲዘልቅ ብሎም ለዘላ ቂ ሰላም ግንባታ ለእርቅና ለልማት አመቺ ሁኔታ ለመፍጠር ወሳኝ መሆኑን አጽንኦት ሰጥተን እናሳስባለን ያለው የአፍሪካ ህብረት ሁሉም ባለድርሻ አካላት የገቧቸውን ቃሎች እንዲያከብሩና ሰላማዊ መፍትሄ እንዲገኝ በትብብር እንዲሰሩ እንማጸናለን ብሏል። የአፍሪካ ህብረት ለፕሪቶሪያ ስምምነት ተግባራዊነት የማያወላውል ድጋፉን በድጋሚ ያረጋግጣል። በዚህ ሂደትም ከሚመለከታቸው አካላት ጋር አብሮነቱን ይቀጥላል ያለው መግለጫው ህብረቱ በከፍተኛ ልዑኩ አማካኝነት በወገኖቹ መካከል ውይይትና ትብብር የሚኖርበትን መንገድ ማመቻቸቱን ለመቀጠል ዝግጁ መሆኑን አስታውቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከፍተኛ አባል ሴናተር ጂን ሻሄን በኤክስ ገጽ ባሰፈሩት ጽሁፍ በኢትዮጵያና ኤርትራ መካከል እየተባባሰ ያለው ውጥረት እንዳሳሰባቸው ገልጸዋል። ከግጭትና ለመረጋጋት ይልቅ ለሰላምና ለዲፕሎማሲ ትኩረት ሊሰጥ ይገባል ያሉት ሴናተር ሻይን መሪዎቹ የፕሪቶሪያ የሰላም ስምምነትን እንዲያከብሩ ጥሪ ያቀርባለሁ ብለዋል። አስከት ነውም በአፍሪካ ቀንድ የሚፈጠር ግጭት በቀጠናው የባሰ ስቃይ ከማስከተል ያለፈ ውጤት አይኖረውም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትናንት በሰጡት መግለጫ ከኤርትራ ጋር ግንኙነት እየፈጠሩ ያሉ አካላት አሉ ሲሉ ወንጅለው ነበር። ፕሪቶሪያ በመፈረቡ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለ መንቀጭቀጭ በጣም አደገኛ እኔ የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ አውቃለሁ። የተወሰነ ከዚህ ግርግር ጋር ግርግር የተጣባው በፍጹም የተረጋጋ ኤንቫይሮመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት፣ ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ ቃል ነው። በሌላ በኩል የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትናንት በኤክስ ላይ ባወጡት መግለጫ ኤርትራ በሕወሓት የፖለቲካ አንጃዎች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህ በትግራይ ሕዝብ ላይ አላስፈላጊ ስቃይ ያስከትላል ብላ ታምናለች ብለዋል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ትናንት በሰጡት መግለጫ ከኤርትራ መንግስት ጋር ሌላ አካልን ለመጉዳት ተብሎ የሚፈጸም ግንኙነት የለንም በማለት የአቶ ጌታቸውን ክስ ተከላክለዋል። የኤርትራው ማስታወቂያ ሚኒስትር አቶ የማነ በትናንቱ የኤክስ መግለጫቸው የኤርትራ ጦር በኢትዮጵያ ትግራይ ክልል አለ በሚል በተወሰኑ አካላት የሚሰነዘረው ተደጋጋሚ ክስ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር የሚደረግ ነው ሲሉ ገልጸዋል። ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ ይህ በመሰረቱ የኢትዮጵያ የውስጥ ጉዳይ ነው ያሉት አቶ የማነ በቀይ ባህር ዙሪያ በተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚወጡ ግጭት ቀስቃሽ መግለጫዎች ለአ አስፈላጊ ውጥረት ምንጭ ሆነው ቀጥለዋል በማለትም ከሰዋል። በትግራይ ክልል ያለውን ወቅታዊ ሁኔታና የኤርትራን ክስ በተመለከተ ከኢትዮጵያ መንግስት በኩል አስተያየት ለማግኘት ያደረግነው ጥረት ለአሁን አልተሳካም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ጋር ጥላችሁ ያላችሁት ከዋሽንግተን ዲሲ እየተላለፈላችሁ የሚገኙን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስን የተካተል ነው። አሁን ደግሞ ወደ ትንታኔ መጽሄት ዘገቦቻችን እናልፋለን። በደቡብ ምዕራብ ኢትዮጵያ ክልል በሸካ ዞን የኪ ወረዳ ፌዴ ገጠር ከተማ በሐሙስ ገበያ ሳይታሰብ ቅጽበታዊ በሆነ ሁኔታ በጸራራ ፀሐይ ከነ ስሩ ተመንግሎ የወደቀው የዋርካ ዛፍ ያደረሰው አደጋ አስከፊና አስደንጋጭ ነበር ሲሉ ከአደጋው ያመለጡና የተጎጂ ቤተሰቦች ለአሜሪካ ድምፅ ተናግረዋል። ትላንት መጋቢት 4 ቀን 2017 ዓ.ም ከቀኑ 7 ሰዓት ከሩብ ገደማ በገበያተኞች ላይ በወደቀ ዛፍ ሰባት ሰዎች መሞታቸውን የክልሉ ፖሊስ አስታውቋል። የሐዋሳው ዘጋቢያችን ዩናታን ዘብዴ ውስጥ ተጨማሪያለሁ። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን የኪወረዳ ፌደ ገጠር ከተማ በሐሙስ ገበያ ላይ ሳይታሰብ ቅጽበታዊ በሆነ ሁኔታ በጠራራ ፀሐይ ከነስሩ ተመንግሎ ወደቀ በተባለ ዛፍ የደረሰው አደጋም አስከፊ ነው ስሉ ነዋሪዎች ተናግሯል። በስፍራው እንደነበሩናም ከአደጋው ሮጦ ማምለጣቸውን አቶ ዮናስ በዛብህ ለአሜሪካ ድምፅም በስልክ ተናግሯል። ቦታው ወሽሮ ነው ቀበሌ ፊዴ ቀበሌ ጋቢያ ነበረ ፊዴ ፊዴ ጋቢያ ላይ ዛፉ ከመሬት ተነስቶ ነው። የነካ ሰው የለም፣ ምንም ያደረገ ሰው የለም። በቃ ባልታሰበው ሰዓት ነው ዛፉ የወደቀው። ከነስ የተገለበተው አንድ እንትን ዝናብ የለም እንደ ፀሐይማ ሲሆን በዚህ ጤላ ላይ ነው ሰው ያለ። ንፋስ አልነፈሰም። ከእናቷ ጋር ገበያ ውስጥ የነበረችው የስምንት ዓመት ሕፃን እዛው በደረሰባት አደጋ መሞቷና ዛሬ መቀበሯን ገልጸው እናቷን በጅማ ሆስፒታል እያሳከሙ መሆናቸውን አቶ ዮናስ ተናግሯል። ብዙ አሁን ለምሳሌ ሁለት ሰባት ሰው ሞቷል። ወደ ስምንት ሰው ነው አሁን ወደሳ ላይ ያለ ማለት እና ይም የኔ የት ነበረች ደግሞ እዛው አብራሽ አሁን ጅማ ነን ያለው እሷም ተጎድታ ጅማው ስታ ላይ አመጥቼ ነው። የእሷ ልጅ ደግሞ ሞታ ቀብር ላይ ነው። መንግስት፣ አንድ ከረዳ ነው እንጂ እና አሁን በጣም እንቄት ላይ ነው ያለነው። እስካሁን ምግብ የበለት አይደለም በግልኮስ ነው አሁን ያለችው። ስለዚህ ገንዘብ የለኝም። በቀይ መስቀል ራሱ አሁን ጤና መድህን በየት ይለን መስል ካርድ አምጣ ይላሉ፣ ይሄ ቡክ አሳይ ይላሉ። በጣም ተጨንቀን ነው ያለነው። በገበያው ስፍራ የነበሩ አያታቸው በወደቀባቸው የዛፍ ቅርንጫፍ ወገባቸው እንደተጎዳም የተናገሩት ዳኘ በላይ የተባሉ ሌላ የቀበሌ ነዋሪም የተፈጠረውን ነገር አስረድተዋል። ገበያ በቃ ሁሌ ነበረ የሚቀመጡት ከዛ በቃ ዘው ለተገለበጠ ግማሽም ሆስፒታል ነው ያለ። አሁን እኔም ሆስፒታል ነው ያለው። አንተ ገበያው ላይ ነበር በቦታው ላይ ቦታው ላይ ነበር። አያቴ ነበረች እዛው በቃ ትንሽ የሚተመተት ከዛ አሁን ሆስፒታል ቶሎ ስር ማለት ነው እንግዲህ ቅቤም አይቤም ይሸጣል በሙዝ እንጀራ፣ በቃ የተለያየ ነገር ይሸጣል። ከዛ የዛ ቁጭ እያሉ ነው እዛው ላይ ገበያው ላይ በግምት ምን ያህል ሰው ነበረ? ኧረ በስመ አብ ከሺ ይበልጣል። አቶ ዳኜ በአያታቸው ላይ የደረሰው ጉዳት ከፍተኛ መሆኑንም ገልጿል። ጀርባ ላይ ትንሽ ይሰማል ከዛ በ እምብርታ የለም እምብርታ ላ በቃ ታፋ ሁለቱ አይሰራ እንደዛ ነው በቃ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና የኮሚኒኬሽንስ መምሪያ ኃላፊ ኢንስፔክተር ደጀና አሰፋ ለአሜሪካ ድምፅ እንደገለጹት ትላንት ሐሙስ መጋቢት አራት ቀን 2017 ዓ ም ከቀኑ ሰባት ሰዓት ከሩብ ገደማም በገበያው መሀል ላይ የነበረ ትልቅ ዛፍ በገበያተኞቹ ላይ ወድቆም ከፍተኛ ያሉትን ጉዳት አድርሷል። ከእርጅና ምክንያት ወደቀ ዛፍ በሰባት ሰዎች ላይ የሞት አደጋ አድርሷል። በስምንት ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት አድርሶ በቴፒ ሆስፒታል ህክምና እየተደረገላቸው ለተጨማሪ ህክምና ወደ ጅማ ሪፈራል ሆስፒታል ተልከዋሉ። ማምሻውን ከዛ ከስምንት ውስጥ አንደኛው ህይወቱ አልፏል የሚል መረጃ ደርሷል። ከሟቾቹ ገበያተኞች ስድስቱ ሴቶች ሲሆኑም፣ አንዷ ደግሞ አዳጊ ሕፃን መሆኗን ኢንስፔክተር ደጀና ያመልክቷል። ፖሊስ የሟቾችን አስክሬን ማንሳቱን ኢንስፔክተሩ ጠቅሰው ከባድ ጉዳት ከደረሰባቸው ውስጥ ሁለቱ ወንዶች ወደ ቴፒ አጠቃላይ ሆስፒታል፣ አስጊ ጉዳት የደረሰባቸውም ለተሻለ ሕክምና ወደ ጅማ ሪፈራል ሆስፒታል መላካቸውን ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሀዋሳም። ሁለተኛው የትንታኔው መጽሔት ዘገባችን ደግሞ ወደ ደቡብ ሱዳን ይወስደናል። የደቡብ ሱዳን መንግስት በሀገሪቱ የተፈጠረውን ውጥረት ተከትሎ የታሰሩ ባለስልጣናት እንዲፈታ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን የጋድ አባል አገራት መሪዎች ጥሪ አቅርበዋል። የጋድ አባል ሀገራት ይህኑ የደቡብ ሱዳን ግጭት አስመልክተው ሮቡ መጋቢት ሶስት ቀን 2017 ዓ ም በበየነ መረብ ባደረጉ ስብሰባ የደቡብ ሱዳን መሪዎች ውጥረቱን ለማርገብ ውይይት እንዲጀምሩም ጠይቀዋል። በደቡብ ሱዳን የጁባ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት ፕሮፌሰር መለሃ ራውት ውጥረቱ የባለስልጣናቱ መፈታት ውጥረቱን ለማርገብ መወሰድ ካለባቸው ቁልፍ እርምጃዎች አንዱ መሆኑን ገልጸዋል። በአገሪቱ የቀጠለው የጸጥታ ችግር ዋነኛ ምክንያት ግን እንደ አውሮፓያን አቆጣጠር በ2018 የተፈረመው የሰላም ስምምነት አተግባበር መጓተት መሆኑን ጠቅሰዋል። እስክንድር ፍሬው ተጨማሪ ያለው የኢጋድ አባል ሀገራት መሪዎች በደቡብ ሱዳን የቀጠለውን ውጥረት አስመልክተው ያደረጉት የበይነ መረብ ስብሰባ ሁኔታው እንደሚያሳስባቸው የገለጹበትና ችግሩን ሊፈቱ ይችላሉ ያሏቸውን የመፍትሄ ሀሳቦችም ይፋ ያደረጉበት ነው። ረቡዕ መጋቢት 3 ቀን 2017 ዓ.ም የበይነ መረብ ስብሰባ ያካሄዱትና በዚያኑ ቀን ምሽት የአቋም መግለጫ ያወጡት መሪዎቹ የደቡብ ሱዳን መሪዎች ውይይት እንዲጀምሩ ጠይቀዋል። የደቡብ ሱዳን መንግስት የታሰሩ ባለስልጣናትን እንዲፈታም ጥሪ አቅርበዋል። በደቡብ ሱዳን የተፈጠረውን ውጥረት ተከትሎ የምክትል ፕሬዚዳንቱ ሪክ ማቻር አጋር የሆኑ ባለስልጣናትና ወታደራዊ መሪዎች መታሰራቸው ይታወቃል። የአሜሪካ ድምጽ ያነጋገራቸው በደቡብ ሱዳን የጁባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር መልሃ ራውት የታሰሩት ባለስልጣናት መፈታት ውጥረቱን ለማርገብ እንደሚጠቅም ያምናሉ። እነዛን ቡድኖች መፍታት በጣም አስፈላጊ ይመስለኛል ምን አይነት ክስ እንዳለባቸው አናውቅም። ነገር ግን እነሱን መፍታት ውጥረቱን ለማርገብ ቁልፍ ከሆኑ ጉዳዮች አንዱ ይመስለኛል፤ ምክንያቱም የታሰሩት ሰዎች የመንግስት ሚኒስትሮችና የጦር አዛዦች ናቸው። ባለፈው ረቡ በተካሄደው የመሪዎች ስብሰባ መክፈቻ ላይ የተናገሩት የኤጋድ ዋና ጸሐፊ ወርቅ ነገበየው በደቡብ ሱዳን ያለው ውጥረት መነሻ መጋቢት 26 ቀን 2017 ዓ ም በአፐር ናይል ግዛት ናስር አካባቢ በሚገኝ የደቡብ ሱዳን የመከላከያ ኃይል ካምፕ ላይ የተሰነዘረው ጥቃት ነው። በዕለቱ ነጭ ጦር የተሰኘው ታጣቂ ቡድን አባላት የሆኑና ቁጥራቸው ወደ 6000 የሚገመት ተዋጊዎች የጦር ካምፑን መቆጣጠራቸውንና ከፍተኛ ጉዳት ማድረሳቸውን የመንግስት ኃይሎችም እንዲበታተኑ ማድረጋቸውን ዋና ጸሐፊው አስረድተዋል። ይህ የተፈጠረው ደግሞ በደቡብ ሱዳን መንግስት ውስጥ ያሉ አመራሮች እርስ በርሳቸው በግጭት እንደማይፈላለጉ ዋስትና ከተሰጣጡ ከአንድ ቀን በኋላ መሆኑን ጠቅሰዋል። የደቡብ ሱዳን መንግስት የምክትል ፕሬዝዳንቱ ሪክ ማቻር አጋር የሆኑ የጁባ ባለስልጣናትን፣ ወታደራዊ መሪዎችን በቁጥጥር ስር ያዋለው ከዚህ በናስር አካባቢ ከተፈጠረው ክስተት በኋላ ነው። አሁን ደቡብ ሱዳንን እየመራ ያለው መንግስት የተመሰረተው በጎርጎሮሳውያኑ የዘመን አቆጣጠር በ2018 ዓ ም በተደረሰው የሰላም ስምምነት የስልጣን ክፍፍል ቀመር መነሻነት ነው። ለአምስት ዓመታት የዘለቀውን ግጭት ባስቆመው በዚህ የሰላም ስምምነት መሰረት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት በኃላፊነታቸው ሲቀጥሉ በ2013 ዓ ም እሳቸው ከምክትልነት ያነሷቸውና መፈንቅለ መንግስት በማሴር የከሰሷቸው ተቀናቃኛቸው ሪክማቻር ተቀዳሚ ምክትል ፕሬዝዳንት ሆነዋል። ሌሎች የሚኒስትርነት ቦታዎችንም በዚሁ መንገድ ተከፋፍለዋል። የጁባ ዩኒቨርሲቲው ፕሮፌሰር መልሃራውት እንደሚሉትም በደቡብ ሱዳን ያለው የጸጥታ ችግርና ሰሞኑን የሚታየው ውጥረት ዋነኛ ምክንያት አሁን ያለውን የደቡብ ሱዳን መንግስት በመሰረቱት ሳልቫ ኪር ማያርዲትና ሪክ ማቻር መካከል በ2018 የተፈረመው የሰላም ስምምነት አተገባበር መጓተት ነው። ስምምነቱን የፈረሙት ወገኖች ከትግበራው በተለይ ደግሞ የጸጥታ መዋቅሩን አደረጃጀት ከሚመለከተውና በጣም አስፈላጊ ከሆነው ክፍል አንጻር በጣም በዝግታ እየተጓዙ ነው። አንድ የጦር ኃይሎች ጠቅላይ አዛዥ ብቻ ቢኖረን ኖሮ መሳሪያ የያዘን ነገር ግን በአገሪቱ የጸጥታ ኃይሎች ስር ያልተደራጀን ቡድን ሁሉ ኃይል በመጠቀም ጭምር ትጥቅ ማስፈታት ይችል ነበር። የኢጋድ ሚኒስትሮች የደቡብ ሱዳን ንዑስ ኮሚቴ የተሰኘው አካል ወደ ጁባ እንዲጓዝና አካታች ውይይት ሊካሄድ የሚችልበትን መንገድ እንዲገመግም ኃላፊነት እንደተሰጠው የአካባቢው ሀገራት መሪዎች ገልጸዋል። የኢጋድ የደቡብ ሱዳን ልዩ መልእክተኛም ከሁሉም የታጠቁ ኃይሎች ጋር የሚያደርጉትን ውይይት እንዲያፋጥኑ እንደተነገራቸው ጠቁመዋል። ፕሮፌሰር መልሃራውትም በደቡብ ሱዳን ያለውን ውጥረት ለማርገብና ተጨማሪ ግጭት ለማስቀረት የሚደረገው ጥረት መቀጠል እንዳለበት ተናግረዋል። በደቡብ ሱዳን ሌላ ጦርነት ማስተናገድ አንችልም። በቀጠናችን፣ በአፍሪካና በአጠቃላይም በዓለም አካባቢዎች አሁንም በርካታ ለመረጋጋቶች አሉ። እንደ ደቡብ ሱዳን ያለች አዲስ አገር ማተኮር ያለባት በልማት እንደዚሁም ለነፃነት በተደረገው ትግል ወቅትና በኋላም እንደ አውሮፓውያን አቆጣጠር በ2015 እና በ2016 በራሳችን የውስጥ ቀውስ ጊዜ የተፈጠረውን ቁስል በመፈወስ ላይ ነው። ያ ከበቂ በላይ ነው። በደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና በተቀዳሚ ምክትል ፕሬዝዳንቱ ሪክ ማቻር መካከል የተፈጠረውን አለመግባባት ተከትሎ ዩጋንዳ ልዩ ኃይሏን በዋና ከተማዋ ጁባ ማሰማራቷን የአገሪቱ ጦር አዛዥ ማክሰኞ መጋቢት ሁለት ቀን 2017 ዓ ም አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቅዳሜ የካቲት 29 ቀን 2017 ዓ ም ይህንኑ የደቡብ ሱዳን የጸጥታ ሁኔታ መነሻ በማድረግ ባወጣው የጉዞ ማስጠንቀቂያ የአስቸኳይ ጊዜ ሰራተኞች ያልሆኑ የመንግስት ሰራተኞች በሙሉ ከደቡብ ሱዳን ዋና ከተማ እንዲወጡ አዟል። ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ። ይህ የተከታተላችሁ ያላችሁት የመጋቢት አምስት 2017 ዓ.ም የአሜሪካ ድምጽ ዝግጅቶቻችን ነው። ከዚህ በኋላ ደግሞ ዘርዘር ያሉ ዘገባዎች ወደ እናንተ እናደርሳለን። የመገናኛ ብዙሀን አዋጅ ማሻሻያው የሚዲያ ነጻነትን ይገድባል ስለመባሉ የተመለከተውን ዘገባ ነው ወደ እናንተ የምናደርሰው። የመገናኛ ብዙሀን አዋጅን ለማሻሻ የተዘጋጀው ረቂቅ አዋጅ እንዲጸድቅ ለሕዝብ ተወካዮች ምክር ቤት ቀርቧል። የማሻሻው ረቂቅ አዋጅ ኢትዮጵያ ውስጥ የሚንቀሳቀሱ ገለልተኛ ሚዲያዎችን ስጋት ውስጥ የሚጥሉና በነጻነት የመናገር መብትን የሚገድቡ አንቀጾች ተካተውበታል የሚሉት የሚዲያ ባለሙያዎቹና የሲቪል ማኅበራት ግን ረቂቁ እንዳይጸድቅ ጠይቀዋል። በጉዳዩ ላይ ከኢትዮጵያ የመገናኛ ብዙሀን ባለስልጣን ምላሽ ለማግኘት ሞክረን ባይሳካልም ስመኝሽ የቆየ የኢትዮጵያ መገናኛ ብዙሀን ምክር ቤት ስራ አስፈጻሚ የአቶ ታምራት ኃይሉን በጉዳዩ ላይ አነጋግራ ተከታዩን አዘጋጅታለች። የመገናኛ ብዙሃን ማሻሻያ ረቂቅ አዋጁ ለውይይት ቀርቦ አስተያየቶች ሲሰጡበት ነበር እና የእናንተ ምክር ቤት ጨምሮ በርካታ የሚዲያ ባለሙያዎች እና የመብት ተሟጋቾች ማሻሻያዎቹ የሚዲያ ነፃነት ላይ አደጋ የሚደቅኑ ናቸው በሚል ስትከራከሩ ቆይታቸዋል። ግን እስቲ እንደው በቅድሚያ ይሄ ማሻሻያ ያስፈለገው ለምንድን ነው? እንግዲህ ገና ሶስት ዓመት ገደማ ነው የሆነው የአዲሱ የመገናኛ ብዙሃን አዋጅ። ነገር ግን የመገናኛ ብዙሃን ባለስልጣን ከአዋጁ ጋር ተያይዞ አሰራሬን ማሻሻል አልፈልጋለውም በሚል የተለያዩ ቅሬታዎች ይነሱ ነበረ። በተለይ ከፍቃድ አሰጣጥና የመገናኛ ብዙሃንን ላይ እርምጃ ከመውሰድ አንጻር በስራ ላይ ያለው አዋጅ በዋናነት ኃላፊነት የሚሰጠው ለቦርዱ ነው እና የዕለት ተዕለት የስራ መስራት አልቻልኩም፣ እያንዳንዱን ነገር ወደ ቦርዱ ይዤ መሄድ አለብኝ እና ይሄ በተለይ ፍቃድ መስጠት እና መሰረዝን ማገድን የተመለከቱ ነገሮች ለባለስልጣኑ መሰጠት አለበት የሚል መከራከሪያ ቀደም ሲል ሲያነሳ ነበረ። ይህን መሰረት በማድረግ ሌሎችም የሚነሱ ችግሮች አሉ በሚል እንግዲህ ማሻሻያው ገና ሶስት አመት ሳይሞላው አዋጁ ወደ ሚኒስትሮች ምክር ቤት ተልኮ እንግዲህ ከዛ በኋላ ነው ወደ ፓርላማ መጥቶ የማሻሻል አሳቡ ሌሎችንም አንቀፆች ጨምሮ የቀረበው። በዛ ላይ እንግዲህ እኛ እንደ መገናኛ ብዙሃን ምክር ቤት ቅሬታዎቻችንን በክርክርም በጽሁፍም ስናቀር ቆይተናል። የምትቃወሟቸው የማሻሻያ ነጥቦች የትኞቹ ናቸው? በረቂቅ ደረጃ አሁን የቀረበው የማሻሻያ አዋጅ የቦርድ አባላትን ሹመት በተመለከተ የፖለቲካ ፓርቲ አባላት መሆን የለባቸውም የሚለውን እንዳለ ቆርጦ አውጥቶታል። ይሄ ማለት የፖለቲካ ፓርቲ አባላት በተለይ የገዢው ፓርቲ አመራሮች በመገናኛ ብዙሃን ባለስልጣን የቦርድ አመራር ላይ ሊገቡ ይችላሉ ማለት ነው። እሱ ስንቃወም ነበረ። ሁለተኛው መስተካከል የለበትም፣ ብለን የምንለው ይኸው የቦርድ አባላት ምልመላና የሹመት ሂደት ለህዝብ ግልጽ በሆነ መልኩ ቀርቦ የሚሾሙ ሰዎች ማንነታቸው ታውቆ ነው እንደሚሾሙ በአዋጁ ላይ እየቀረቡ አሁን ይሄ የምልመላ ሂደትም ቀርቶ በቀጥታ ለፓርላማ ቀርበው እነኝህ ቦርድ አባላት የፖለቲካ ፓርቲ አባላትም ቢሆኑ እንደሚሾሙ የሚገልጽ ነው። ይሄንን ተቃውመናል እኛ ሌላ ከቀጥታ ስርጭት ጋርም የተደረገ ማሻሻያ ላይ ተቃውማችን ማንሳታችን አይቻለው እና እሱስ ምንድን ነው? አንድና ሁለት ኃላፊነት የማይሰማቸው መገናኛ ብዙሃን በቀጥታ ስርጭት ወቅት የተወሰኑ ነገሮችን አስተላልፈዋል በሚል አጠቃላይ የሌላውን መገናኛ ብዙሀንና ሀሳብ በነፃነት የመግለጽ መብትን የሚጋፉ አንቀጾች መሰረት በማድረግ ይህን የቀጥታ ስርጭት የማገድና በተወሰነ ደረጃ የመገደብ አዝማሚያ እንዳለ የተረዳ ነው። ትልልቅ የሚባሉ ህዝባዊ ስብሰባዎች ላይ በቀጥታ ስርጭት በሚተላልፍበት ጊዜ መገናኛ ብዙሀን ኃላፊነት የመውሰድ እድላቸው በጣም ጠባብ ነው። ጋዜጠኛው የቀጥታ ስርጭቱን የሚመራው ጋዜጠኛ ከህግ አግባብ ውጭ የተላለፈ መልዕክት ካለ ከዛኛው ወገን የተላለፈ እዛው በቀጥታ ስርጭቱ ላይ የማስተካከያ እርምጃ ወይም ንግግር ማድረግ እንዳለበት ነው እኛ የምናምነው፣ እንጂ አሁን ንግግር እያደረግን ባለንበት ሰዓት አንድ ሰው በመሀል ገብቶ ቢናገር ለዛ መገናኛ ብዙሃንን ተጠያቂ ማድረግ ለዚያውም የወንጀል ተጠያቂነት ማድረግ ተገቢ አይደለም የሚል ነው መከራከሪያችን። እንግዲህ ይሄ አዋጅ እንደዚህ አይነት ከተቃውሞቹ ቢነሱበትም የማሻሻያ ረቂቅ አዋጁ አሁን ለምክር ቤቱ እንዲጸድቅ ቀርቧል። ይሄ ተቀባይነት ካገኘ እና ከጸደቀ ምን አንድምታ ይኖረዋል? በኢትዮጵያ የሚዲያ ስርዓት ውስጥ የዲሞክራሲ ስርዓት አንዱ የሚገነባው ዜጎች ሀሳባቸውን በነፃነት መግለጽ ሲችሉ እንደሆነ ይታወቃል። እና ባለስልጣኑ በየትኛው መገናኛ ብዙሀን ላይ ችግር ፈጥሯል በሚያስብበት ጊዜ ለቦርዱ ሳያሳውቅ በራሱ እርምጃ የመውሰድ እድል ይፈጥርለታል እና መገናኛ ብዙሀን በስጋት ስራቸውን እንዲሰሩ ሊያደርግ ይችላል የሚል ስጋት አለን ወደኋላ የመመለስ አዝማሚያ ይኖረዋል ብለን ነው ናስብ አቶ ታምራት በጣም ነው የማመሰግነው እንግዲህ የማሻሻያ አዋጁ ረቂቁ ለፓርላማ ቀርቧል ከዛ በኋላ የሚኖረውን ውጤት ደግሞ አይተን ዳግም እንገናኛለን ለዛሬ ለሰጡን ምላሽ እጅግ አድርጌ ያመሰግናለሁ በጣም አመሰግናለሁ። እየተሻሻለ ያለውን የመገናኛ ብዙኃን አዋጅን በተመለከተ የተዘጋጀውን ዘገባ ነበር የተከታተልነው። አድማጮቻችንና ተመልካቾቻችን፣ የምሽቱን ዝግጅታችን ከማጠናቀቃችን በፊት ከዜናዎች ዋና ዋናዎች ላስታውሳቸው ከፕሬዚዳንት በሽር አልአሳድ ከስልጣን መወገድ ተከትሎ ባለፉት ሶስት ወራት አዲስ በተቀሰቀሰው ግጭት እየታመሰች ባለችው ሀገር ሁከቱ እንዲቆም ተማጸኑ። የሰላማዊ ዜጎች ደህንነት እንዲጠበቅም ጥሪ ቀርቧል። የመንግስታት ድርጅት ልዩ መልእክተኛ ጌር ፔደርሰን ጥሪያቸውን ያቀረቡት የዲሞክራሲ ደጋፊዎች ሀገሪቱን ለአስር ዓመታት ወደ ዘለቀው እርስ በርስ ጦርነት ያመራው ጸረ አሳድ ተቃውሞ የተጀመረበት 14ተኛውን ዓመት መታሰቢያ በሆነው በዛሬ ዕለት ነው። ከቻይና የሚሳይል ነዳጅ መስሪያ ቁልፍ ግብዓቶች ጭናለች ተብላ በምዕራባውያን የዜና ዘገባዎች የጠረጠረችው ሁለተኛዋ የኢራን መርከብ ወደ ኢራን እያመራች መሆኑን የቪኦኤ ልዩ ትንታኔ ዘገባ አመላክቷል። የመርከብ እንቅስቃሴ ክትትል ድረገጾች እንደሚያሳዩት የኢራን ባንዲራ የሚያውለበልበው ጃይራን የተባለው የጭነት መርከብ ከቻይና ይነሳል ተብሎ ከተጠበቀበት ጊዜ ከአንድ ወር በኋላ ዘግይቶ ባለፈው ሰኞ መነሳቱ ተጠቅሷል። የቻይና ባለሥልጣናት ወጣቶች የኢንተርኔትና ማኅበራዊ ሚዲያ ቆይታ ለመገደብ እያሰቡ ነው። በቻይና ያሉ ወጣቶች ኢንተርኔት ላይ ብዙ ጊዜ እንደሚያሳልፉ ቢያምኑም መንግስት የወጣቶችን የማህበራዊ ሚዲያና ኢንተርኔት ላይ ቆይታቸውን ለመገደብ አዲስ ያቀደውን ደንብ በጥርጣሬ እንደሚመለከቱ አስታውቋል። አድማጮቻችንና ተመልካቾቻችን የምሽቱ ዘገባዎቻችን እነዚህን መስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። እያስተናግድኳቸው አብሬያቸው ያመሸሁት አስማማየ ነው ነበርኩኝ። በድጋሚ እያመሰገንኩ በዚህ ሰናበታለሁ። መልካም ምሽት ይሁንላችሁ።